ፒስ ኮርፕስ ተብሎ የሚጠራው የሰላም ጓድ ዓላማ የተጠነሰሰው የዛሬ 60 ዓመት የቀድሞ ፕሬዚዳንት ጆን ኤፍ ኬኔዲ ወጣት አሜሪካኖች የተለያዩ ሀገራት በመሄድ ከሌሎች ዜጎች ጋር አብረው እንዲሰሩና እንዲማሩ እቅድ ባወጡበት ወቅት ነው። ልዩ የሚያደርገው ነገር የሰላም ጓድ አባል በመሆን የሚገኝ የደሞዝ ክፍያ ለመኖሩ ነው። ወደ ሌሎች ሀገራት ሄደው ሕዝቡ እንደሚኖረው ሆኖ ይኖራሉ። ሁለት ወይንም ሶስት ዓመታት በመቆየት ራሳቸውን ለሰላምና በዓለም ዙሪያ ያሉ ሰዎችን አንድ በሚያደርጓቸው ጉዳዮች ሰጥተው ይሰራሉ። ይህ የፕሬዝዳንቱ እቅድ በወቅቱ ስጋቶች የነበሩበት ቢሆንም አሁን ስልሳ ዓመታትን ማስቆጠር ችሏል። የጆኖፍ ኬኔዲ ላይብራሪና ሙዚየም ዳይሬክተር የሆኑት አላን ፕራይስ የተጀመረበት አላማ ግቡን መጥቷል ይላሉ። እጅግ በጣም ግሩም ሀሳብ ነበረ። ጠንክረው ለሰሩት በጎ ፈቃደኞችና እነሱን ላስተናገዱ ሀገሮች መስጋና ይግባቸውና በረጅም ጊዜ ሳካል ተብሎ የታቀደው ሰላምንና አብሮነትን የማሳደግ እቅድ በአብዛኛው የተሳካ ነበረ። ባለፉት ስልሳ ዓመታት ከ ሁለት መቶ አርባ አንድ ሺህ የሚበልጡ በየትኛውም የእድሜ ክልል የሚገኙ የሰላም ጓድ በጎ ፈቃደኞች በዓለም ዙሪያ በሚገኙ አንድ መቶ አርባ ሀገራት ማገልገላቸውን የድርጅቱ ተጠባባቂ ዳይሬክተር ካሮል ስፓን ይናገራሉ። በፒስ ኮርፕ በጎ ፈቃደኛ ሆነው የሚሳተፉ ሰዎች እድሜያቸው ከ20 እስከ 85 ይሆናል። በእርግጥ ብዙዎቹ በሃያዎቹ እድሜ ውስጥ ናቸው። ግን እኔ በማላዊ የድርጅቱ ተጠሪ ሆኜ ባገለገልኩበት ወቅት የ82 አመት ሴት በጎ ፈቃደኛ ሆነው ያገለግሉ ነበር። በስራቸውም እጅግ የሚያስደንቁ ነበሩ። ስፓን ራሳቸው የሰላም ጓድ አባል ሆነው በሮማንያ ለማገልገል ሲወስኑ ገና የ ስድስት ዓመት ወጣት ነበሩ ወቅቱ የኮሚኒዝም ስርዓት ከወደቀ ከሶስት ዓመት በኋላ እንደነበር የሚያስታውሱት ስፓን አንዳንድ ሰዎች በጥርጣሬ ቢያዋቸውም ለሳቸው ህይወትን የሚቀይር ልምድ የቀሰሙበት እንደነበር ያስታውሳሉ ብዙ ጊዜ በጎ ፈቃደኛ ሆነው ወደ ፒስ ኮርፕ የሚመጡ ሰዎች በህይወትና በአኗኗር ላይ የራሳቸው የሆነ አመለካከትና ተስፋ ኖሯቸው ነው። ከዛ ከእነሱ የተለየ ልምድና አኗኗር ካላቸው ሰዎች ጋር መኖርና መስራት ሲጀምሩ ጥያቄዎችን መጠየቅ ይጀምራሉ። ነገሮችን የበለጠ ለማወቅ በሞከሩ ቁጥር ደግሞ ከጀርባ ያለውን ነገሮች ለምን ከራሳቸው ሀገር የተለየ እንደሆኑ፣ እንዲሁም ሰዎች ለምን የራሳቸው እሴቶችና ታሪኮች እንዳሏቸውም ይገነዘባሉ። ዱዌይን ማቴዎስ እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 ዓ ም በማላዊ አገልግሎ የተመለሰ በጎ ፈቃደኛ ነው። በአሁኑ ወቅት በቤቶችና ከተማ ልማት ውስጥ እየሰራ ዋሽንግተን በሚገኘው ሃዋርድ ዩኒቨርሲቲ የዶክትሬት ዲግሪውን ለማግኘት ይማራል። በአርካንሳስ ግዛት ተወልዶ ያደገው ማቴዎስ ከሰላም ጓድ ጉዞ በፊት የትም ሀገር ሄዶ እንደማያውቅ ይናገራል። ማላዊ ምንም ያልጠበቅኩት ነገር ነበረ፣ የገጠመኝ በተለይ የመጀመሪያው ሳምንት ለእኔ እጅግ አስፈሪ ነበረ። ነገር ግን መጨረሻ ላይ ወደ ሀገሬ ልመለስ ስል አልቅሻለሁ። መመለስ አልፈለግኩም ነበረ። እስካሁን በሕይወቴ ከወሰንኳቸው ውሳኔዎች በጣም የምደሰትበት ጉዞ ነው። ማቴዎስ ማላዊ በነበረበት ጊዜ የማኅበረሰቡ የጤና አማካሪ ሆኖ በተለያዩ ፕሮጀክቶች ላይ አገልግሏል። በተለይ በጣም የሚኮራበት ሥራው ግን የወጣቶች ማዕከል ለማቋቋም ማህበረሰቡን አስተባብሮ የሰባት ሺህ ዶላር በጀት ማግኘት መቻሉ እንደነበር ያስታውሳል። ማህበረሰቡ ከሚፈልገው በጀት 30 በመቶ የሚሆነውን መሬት አዋጣ። የሰው ጉልበትና የሸክላ ጡብ የመሳሰሉትም እንዲሁ የማህበረሰቡ ናቸው። መርሃ ግብሩ ቀጣይነት እንደሚኖረው እርግጠኛ የነበር ነው። ለዚያ ነው፣ ምክንያቱም ማህበረሰቡ ፈልጎት የተሳተፈበት ነበረ። ሌላው ክሪስ ዳስቲሽ ከ2018 እስከ 2020 በጓቲማላ አገልግሏል። አሁን ደግሞ በሰላም ጓድ ድርጅት የበጎ ፈቃደኞች ምልመላ ስራ እየሰራ ይገኛል። ማያን በተሰኘች ትንሽ መንደር ውስጥ ነው የኖርኩት። በመንደሯ ምናልባት ሁለት ሺህ ሰዎች ቢኖሩ ነው። ሶስት ትውልድ የቤተሰብ አባላት ባሉበት ቤት ውስጥ ነው የኖርኩት። ግርግር ቢበዛም ግን በጣም ደስ የሚልና የሚወደድ ቤተሰብ ነበረ። ደስቲሽ በቆይታው በጓታማላ የግብርና ሚኒስቴር የገጠር ማስፋፊያ ፕሮግራም የማስፈጸም ስራ ይሰራ ነበር። በዋናነት ለማያን ገበሬዎች የአቅም ግንባታ ስልጠና ሰጥ ነበረ። ዓላማውም ምግብ የማብቀል አቅማቸውን ለመገንባት በአካባቢው የሚገጥመውን የምግብ አቅርቦት እጥረት ለመቅረፍና ረሃብን ለማጥፋት ነው። ማቴዎስም ሆነ ደስቲሽ የሰላም ጓድ ሆነው በማገልገላቸው ከሌላ ከየትም ማግኘት የማይችሉትን በርካታ የህይወት ትምህርቶችና ጥበቦችን ማግኘት እንደቻሉ ይመሰክራሉ። በማሪያማ ዲያሎ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጅን